አቶ አህመድ ዲን ጀበል የሙስሊም መፍትሄ አፈላላጊ ኮሚቴ አመራር አባላት አንዱ፣ በቅድሚያ ከዓመታት እስር በኋላ እንኳን ለቤቶ በሰላም አበቃው። አልሐምዱሊላህ እንኳን እንግዲህ አላ ሱብሃነ ወተዓላ ቀና በቃኝ። አቶ አህመድዲን አብረዎት ታስሮ የነበሩ በተለይም ከእርሶ ጋር የሰሩ የነበሩ የሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት በሙሉ ተለቀዋል እንደተረዳነው? ትክክል ነው። አው እኛ እንድንፈታ የተለያየ ጥያቄ ይዘው የነበሩ የተወሰኑ ልጆች በቂሊንጦ ይቀራሉ እንጂ መጀመሪያ አብረን የታሰርነ ነው፣ ሁላችንም ተፈተነ። እስኪ የእስር ቆይታውን በተለይም ደግሞ በእስር ላይ በነበሩበት ጊዜ በእናንተ ጉዳይ ሰላማዊ ሰልፍ ያደርጉ የነበሩ ወገኖች እና የቤተሰብ አባላት ደርሶቦት ስለነበረ ጉዳት ሲነገር ነበር። ምንድን ነበር የደረሰቦት ጉዳት? አሁን ያሉበት የጤና ሁኔታ ምን ይመስላል? እስር ቤት በነበርኩበት ጊዜ እንግዲህ ሁለት ሺ አራት ላይ ማዕከላዊ በነበርኩበት ጊዜ የተለያዩ አይነት ድብደባዎች ነበሩ። ወደ ማዕከላዊ ከመግባትም በፊት በደህንነት ቢሮ ውስጥ እንደዚሁም ማዕከላዊ ድብደባ ነበረ። እሱ ያው በነበረው በስር ቆይታ መሀል ለውጦችና ጥሩ ጤንነት ላይ ነበርኩኝ። ከዛ በኋላ በተፈጠሩ ሌሎች ኩላሊት ጋር የተያያዘ አንዳንድ ችግሮች ነበሩ። አሁን ከሞላ ጎደል ደህና የጤና ሁኔታ ላይ ያለሁት፣ ጓደኞችም እንደዚሁ አንዳንድ ትንንሽ ህመሞች ካልሆኑ በስተቀር ደህና ናቸው። መልካም አቶ አህመዲን፣ ምንም እንኳን በስር ላይ የነበራችሁ የውጭውን ሁኔታ የመከታተል እድላችሁ ውሱንነት ቢኖረውም፣ ምን ያህል እንደሆነ እርግጠኛ አይደለሁም። ሊመጣ ስለሚችለው ሰላማዊ ሁኔታ ምን አስተያየት አለዎት? ምንስ ሊፈጸም እውን ሊሆን ይችላል ብለው ተስፋ ያሳድራሉ? እኔ እንግዲህ እንደ አንድ ግለሰብ ማህበረሰቡ ወክሎኝ ስንይዘን ስንንቀሳቀስ የነበረበት ጥያቄ አለ። የሃይማኖት ነፃነት ጋር የተያያዙ ጥያቄዎች ናቸው። ኢትዮጵያ ውስጥ ሰላማዊ እንቅስቃሴ የማድረግ ከመብት ጋር ከዲሞክራሲ እንደዚሁም አጠቃላይ መልካም አስተዳደርም የተለያየ የሚሰጠው በርካታ ችግሮች አሉ። እነዚህ ችግሮች ሁሉ አቅጣጫዊ ላይ እንጂ ያው ዞሮ ዞሮ ሁሉም ችግሮች ሀገሪቷን እያስተዳደረ ካለው አካል ጋር በቀጥታ የተያያዙ ናቸው። በተለያየ ማህበረሰቡ አካላት ቢነሱ የሙስሊም ማህበረሰብም ጉዳይ እንደዚሁም ኢትዮጵያ ውስጥ ያለው አጠቃላይ ነገር የተሻለ ሁኔታ እና ሎ ካልመጣ ብቻ የሙስሊም ማህበረሰብ ጥያቄና የፈለጋቸው ነገሮች ይስተካከላሉ ብዬ በግሌ አላምንም። በአጠቃላይ ግን ሀገሪቷ አሁን ያለችበትን ሁኔታ በምንመለከትበት ጊዜ ያው የመረጃዎች የውስንነት እንዳለ ሆነው ኢትዮጵያን ሁሉም ማህበረሰብ ቆም ብሎ አስቦ የተሻለና እስከ ዛሬ የተሄደበት መንገድ እንደማያዋጣና ወጣቱም፣ ህዝቡም፣ የተለያዩ የህብረተሰብ ክፍሎችም የምንሰማቸው ነገሮች እስከ ዛሬ ባለው የቃላት ሽንገላና የማታለል እና የማዘናጋት ነገሮች ይኸው እንዳለፈበት የሚያሳዩ በርካታ ማሳያዎች አሉ። ማህበረሰቡ የተጨበጠ ነገር ማግኘት ይፈልጋል። እንደ ከዚህ በፊቱም እየጠየቀ ተቀምጦ መለሱም አልመለሱም እጅ አጣጥፎ የመመልከትን ምዕራፍ ዘግቶ በራሱ የማስመለስ እና የመመለስ ሂደት ውስጥ ገብቷል። ይህ ባለበት ሁኔታ ሀገሪቷን እየመራው ያለው አካል በተለይ በየትኛውም አቅጣጫ ይሆን ከሁሉም የበለጠ ዋና ኃላፊነት አለበት። በታሪክም ወቅታዊ ሁኔታም ማህበረሰቡ የሚፈልገውን የሚያደርግ ከሆነ የሁሉም ወገን ደስታ ነው። ካልሆነ ግን ኢትዮጵያውያን በፊታቸው ብዙ የተደቀነ አደጋ እንዳለ የሚያሳዩ ነገሮች ናቸው። በአጠቃላይ ስናይ እንግዲህ ያለኝ መረጃ ውስን እንደመሆኑ ሀገራችን ውስጥ የተሻለ ነገር እንዲመጣ ከመጸለይ ላይ አንስቶ የተለያዩ ጥረት ማድረግ ያሉብን ነገሮች ላይ የትኛውም የፖለቲካ አመለካከትና የእምነት ወይንም ሌሎች አስተሳሰብ ገደብ ውጭ ሁሉም ስለ ሀገሩ ማሰብና ሀገራችንን እንዴት እናድን መስቀለኛ መንገድ ላይ ያለ ይመስለኛል። ይህን እንዴት አድርገን የሚለው እያንዳንዱ ሰው የበኩሉን መወጣት ያለበት ነባራዊ ሁኔታ ነው። ይህንን እንላለን። መልካም። እናንተ ከተፈታችሁበት የተያያዘውን እርምጃ በምን መልኩ ይመለከቱታል? አመታት እስር በኋላ ዛሬ ተለቃችኋል። ሌሎችም በተመሳሳይ መልኩ ከእናንተ ቀድሞ ተለቀዋል። የፖለቲካ መሪዎች፣ ጋዜጠኞች ይገኙበታል። ይህን ቀደም ብሎ ከገለጹት ተጨባጭ ለውጥ መምጣት አለበት ካሉት የታሪክም የማህበረሰብም ጥያቄ መልስ ማግኘት አለበት ካሉት ጋር እንዴት ያዛምዱታል? እስር ቤት መጀመሪያውንም ስንገባ እኔ ኮንኩኝ በርካታ በተለያየ የፖለቲክ እንቅስቃሴ ውስጥ በሀገሪቱ ህግ ህገ ወጥ ተብለው የተፈረጁትንም ጨምሮ ኢትዮጵያ የተሻለች እንድትሆን ካላቸው እምነት እና አቋም የተነሳ ባመኑበት መንገድ ሰዎች ሄደው ዋጋ ከፍለው ቻ ወደ እስር ቤት ገብተዋል። ሁሉም ሰው ሀገሩን ከመውደድ እና ከተሻለ ፍለጋ የተነሳ ራሱን አሳልፎ ዋጋ ሰጥቶ ብዙ ነገር ሆኗል። ኢትዮጵያ ውስጥ ያለው አሁን ነባራዊ ሁኔታ እስረኛ በመፍታት ብቻ ይቀረፋል የሚል እምነት የለኝም። እኔ ብፈታም ባለፈታም አንድ ግለሰብ ነኝ። ሌሎቹ ግለሰቦች ናቸው። በእርግጥ እንደ ማህበረሰብ ማህበረሰቡ እኔ ጥያቄ ይዘው ነው የሄዱት፣ የተለያየ አቅጣጫ መንግስት አሸባሪ እና የተለያየ ስም እየለጠፈ ቢያዝረም ህብረተሰቡ ደግሞ የእኔ ወኪሎች ናቸው ብለው መንግስት የሚለው ሀሰት መሆኑን እየመሰከረም እየተናገረም በብዙ ሺዎች የሚቆጠሩ በመላ ዓለም ድምጻቸውን ሲያሰሙ እና የተለያዩ ነገሮችን ሲያደርጉ፣ ዛሬም ድረስ መንግስትን ተጭነው መንግስት ወደዚህ እንዲመጣ ያስገደድል ማህበረሰብ ክፍሎች አሉ፣ ከምን ሰማቸው ነገሮች አሉ። እንደ አወንታዊ ለመውሰድ እንደ አንድ ነገር ሊወሰድ ይችላል። ነገር ግን እኔ አሁን ዛሬ ከወጣሁበት ቃሊቲ ማረሚያ ቤት ስነሳ ና የነበርኩበት ቤት ዞን አንድ እኔ ከወጣሁበት ዛሬ ቤት ውስጥ ወደ ሁለት መቶ ሰባ አካባቢ ሰው ነው ያለው። ከዚህ ውስጥ ወደ ሀያ ሁለት የሚሆኑ ሰዎች የሞት ፍርደኞች ናቸው። መቶ አርባ ሶስት አካባቢ የእድሜ ልክ ፍርደኞች ናቸው። ሀያ አምስት አካባቢ የሚሆኑት የሀያ አምስት አመት ፍርደኛ ና ሌሎችም በአጠቃላይ ከአስራ ስምንት አመት በላይ ፍርደኛ የሆኑ ሰዎች የነበሩበት ነው እኔ የነበርኩት ጉዳያቸው ደረቅ ወንጀል ተብሎ በሚወሰደውም በፖለቲካውም በሁሉም አይነት አለ። እስር ቤት ውስጥ በደረቅ ወንጀል የሚሆን ሀያ አምስት አመታት የቆየ እስረኛ አለ። ለስማቸውንም መጥቀስ ይችላሉ። ከአስራ ዘጠኝ ሰማንያ ስድስት ጀምሮ የሞት ፍርደኛ ሆነው ምንም አይነት ምሕረት ሳያገኙ እስረኞች እና አደባባይ ላይ ምናልባት እኛ ስለታወቅን አደባባይ ላይ እስረኛ የሚጨው ስላለ ጉዳያቸው አደባባይ ወጥቶ ሊሆን ይችላል። በተለያየ አቅጣጫ ግን ብዙ ዋጋ ከፍለው ባመኑበት መንገድ ሀገሪቱ ሕግ የሚበል ምን ድርጊታቸውም ለኢትዮጵያ ሲሉ? የተለያዩ ነገሮችን አድርገው የታሰሩ ሰዎች አሉ፣ በርካታ መፈታት ያለባቸው እነዚህንም ሰዎች ማካተት አለበት፣ በሰፊው መካሄድ አለበት የሚል እምነት አለኝ። ከፍቹ ጋር ምንም እንኳን በስር ላይ የነበራችሁ የውጭውን ሁኔታ የመከታተል እድላችሁ ውሱንነት ቢኖረውም ምን ያህል እንደሆነ እርግጠኛ አይደለሁም። ሊመጣ ስለሚችለው ሰላማዊ ሁኔታ ምን አስተያየት አለዎት? መልካም መልካም። ምንም እንኳን በእስር ላይ የነበራችሁ የውጭውን ሁኔታ የመከታተል እድላችሁ ውሱንነት ቢኖረውም ምን ያህል እንደሆነ እርግጠኛ አይደለሁም። ሊመጣ ስለሚችለው ሰላማዊ ሁኔታ ምን አስተያየት አለዎት? ምንስ ሊፈጸም እውን ሊሆን ይችላል ብለው ተስፋ ያሳድራሉ? አቶ አህመዲን ጀበል፣ የሙስሊም መፍትሄ አፈላላጊ ኮሚቴ አመራር አባላት አንዱ፣ በድጋሚ እንኳን ለቤቱ አበቃው። በተከታዩ ውይይት እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥ ሌላሁን አመሰግናለሁ። mm